በምዕራብ ጎጃም ዞን ደንበጫ፣ ጅጋና፣ ፍኖተ ሰላም ከተሞች ትናንትናና ከትናንት በስቲያ በነበረ የተኩስ ልውውጥ የሶስት ሰዎች ሕይወት እንዳለፈና ከሀያ በላይ ሰዎች መቁሰላቸውን የደንበጫና ፍኖተ ሰላም ሆስፒታል ስራ አስኪያጆች ገለጹ። የአካባቢው ነዋሪዎች ዛሬ ለአሜሪካ ድምፅ በሰጡት አስተያየት በሁለቱ ከተሞች ከመንግሥት ጸጥታ ኃይሎች በተተኮሰ ጥይት የተገደሉና የቆሰሉ ሰዎችን መመልከታቸውን ተናግረዋል። ትናንት ከአዲስ አበባ ወደ ባህር ዳር የሚወስደው ዋናው መንገድ በመዘጋቱ ትራንስፖርት ተስተጓጉሎ እንደነበርና ዛሬ መከፈቱን እንዲሁም በፍኖተ ሰላም ከተማ ሰልፍ ወጥቶ በነበሩ የአካባቢው ነዋሪዎች አንድ ሆቴል መውደሙን ነዋሪዎቹ አክለው ገልጸዋል። የምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ በበኩሉ ካለፈው እሁድ ምሽት ጀምሮ በዞኑ ደንበጫ፣ ጅጋ እና ፍኖተ ሰላም ከተሞች ተከስቶ የነበረው አለመረጋጋት ዛሬ ወደ ሰላማዊ እንቅስቃሴ መመለሱን አስታውቀዋል። ቆንጅት ታዬ ዝርዝሩን ታቀርብልናለች። ባለፈው እሁድና ትናንት ሰኞ በምዕራብ ጎጃም ዞን በደንበጫና በፍኖተሰላም ከተሞች በነበሩ ግጭቶች ሰዎች መሞታቸውንና መቁሰላቸውን የደንበጫና የፍኖተ ሰላም ሆስፒታል ስራ አስኪያጆች ዛሬ ለአሜሪካ ድምፅ አረጋግጠዋል። የደንበጫ ሆስፒታል ስራ አስኪያጅ አቶ አዲሱ ፍቅሬ ከትናንት በስቲያ እሁድ ማታ በጥይት ተመትተው የቆሰሉ ሰዎች ወደ ሆስፒታሉ መግባታቸውንና በደረሰባቸው ጉዳት የተነሳ ሰዎች ለሕልፈት መዳረጋቸውን ተናግረዋል። ሰዎች ናቸው የሞተ ሰው በተረጋገጠ መረጃ ጋር ሁለት ነው። አንደኛው ኦልሞስት ሞቶ ማለት ነው ገባ። ሁለተኛው ግን ሪፈር ብለው ነው ደብረ ማርቆስ ማረፊያ ነው የሚጠየቅ ነው የሚያረጋግጠው። በደንበጫ ከተማ መናኸሪያ ተብሎ በሚጠራው አካባቢ ከትናንት በስቲያ እሁድ አመሻሹ ላይ በስፍራው ነበርኩ ያሉ ስማቸው በሚስጥር እንዲያዝ የጠየቁን አንድ ነዋሪ በእለቱ የነበረውን ሁኔታ ለአሜሪካ ድምፅ እንዲህ አብራርተዋል። አካባቢ በአንድ ፓትሮል እና በአንድ አምቡላንስ የመጡ ቁጥራቸው ከሀያ እስከ ሰላሳ የሚደርሱ የመከላከያ ዩኒፎርም የለበሱ ወታደሮች ናቸው። በቀጥታ የተኩስ ሩምታ የከሰት። በሰዓቱ እንግዲህ ምን እንደተፈጠረ ህዝቡ የሚያውቀው ነገር መረጃ አልነበረም፣ እና በጣም ድንጋጤ ስለነበረ፣ እንዲረጋጉ ምን ችግር እንደተፈጠረ እና ያለውን ነገር በሰላማዊ መንገድ ለመፍታት እንዲሞከር በጣም ብዙ ሰው ለማግባባት ሞክሯል። ግን በፍጹም የሚሰሙ አልነበሩም። በቃ ወዲያው በአራቱ መግደጃ ነው ተኩስ ከሰቶች ህንጻ ላይ ህልን ያለውን ሁኔታ በቅርብ እየተከታተል ነበር። ይሄ ሁኔታ እስከ አንድ ሰዓት ተኩል አካባቢ በግምት እስከ አንድ ሰዓት ተኩል አካባቢ ቆየ በሆነ መኪና ነገር እየተጠራሩ እየተሰባሰቡ በሆነነ ለመኪና ነገር ያው ከተማውን ለቀው ወጡ። ከዛ በኋላ እኛም ወረድን ምናምን ያለውን ነገር ስና የተወሰኑ ሰዎች በየቦታው የተጎዱ ይወደራደቁ ነበሩ። እነሱ ወደ ሆስፒታል እና ጤና ጣቢያ ላክን። ያው ትናንት ሰኞ ከቀትር በኋላ በጥይት ተመትተው ወደ ሆስፒታል የገቡ ሰዎች እንደነበሩ እና ከእነዚህም መካከል አንድ ሰው እንደ ሞተ የገለጹልን ደግሞ የፍኖተ ሰላም ሆስፒታል ስራ አስኪያጅ አቶ ማናየ ጤናው ናቸው። ያው በአምቡላንስ እና በባጃጆች የተወሰኑ ቁስለኞች መጡ። አንድ የሞተ ነበረ። አጠቃላይ ስምንት ቁስለኞች ናቸው። አንደኛው ሞተ። ሌሎቹ ሰባቱ ግን ያው እየታከሙ ናቸው። ያሉ ቀደም ያለ ነበረ። የከተማው ነዋሪዎች መንግስት በአካባቢው የሃይማኖት ተቋማት ላይ የሚያደርሰውን ጥቃት እንዲያቆም የሚጠይቅ ሰልፍ ተደርጎ እንደነበረ እና በሰልፉ ላይ ግጭት መፈጠሩን ተናግረዋል።

በሰልፉ ወቅት የተኩስ ልውውጥ እንደነበረ የገለጹት እኚሁ የከተማው ነዋሪ የሆኑ አስተያየት ሰጪ ልውውጡ በማንና በነማን መካከል እንደነበረ ያስረዳሉ ነበረ። የምዕራብ ጎጃም ዞን የመንግስት ኮሚኒኬሽንስ ጉዳዮች መምሪያ ኃላፊ አቶ ዘመኑ ታደለ በበኩላቸው ካለፈው እሁድ ምሽት ጀምሮ በዞኑ ደንበጫ፣ ጅጋና፣ ፍኖተ ሰላም ከተሞች ተከስቶ የነበረው አለመረጋጋት ዛሬ ወደ ሰላማዊ እንቅስቃሴ መመለሱን ገልጸዋል። አንደኛ ከባህር ዳር መንገድ ተነስቶ ወደ ሽምስላ የሚገቡ ተሽከርካሪዎችን ተሽከርካሪዎችም እንዳይገባደረ ነበር። በተመሳሳይ ከማርቆፍ በኩል ወደ ዞናችን የሚገቡ መኪኖችም ቅድም በጠቀስኩልሽ ሶስቱ ከተሞች ላይ ወጣሴ እንዳይኖር ተገድቦ ነው የነበረ እና የመኪና እና የሚመስልበትን ቦታ የለየ ሳይሆን በጠቅላላ ተሽከርካሪዎችን እንቅስቃሴ በማገድ ነበር። ግን ከትናንት ማምሻውን ጀምሮ በተሰራ ስራ ዛሬ ከማምሻው ጀምሮ ከተመቻቸው ወደ እንዲገቡ የክልሉ መንግስት የሰላምና ጸጥታ ቢሮም በሚያዚያ ወር ባወጣው መግለጫ የህግ ማስከበር እርምጃው አጥፊዎች ለህግ እስኪቀርቡ ድረስ ተጠናክሮ ይቀጥላል ማለቱ ይታወቃል። በሌላ በኩል በአማራ ክልል ምክር ቤት የአማራ ብሔራዊ ንቅናቄ አብን ተመራጭ የሆኑ አስራ ሦስት የህዝብ እንደራሴዎች ግንቦት 28 ቀን 2015 ዓመተ ምህረት ባወጡት መግለጫ የፌዴራል መንግስት ያለ ክልሉ ምክር ቤት የእገዛ ጥያቄ በህግ ማስከበር ስም ወደ አማራ ክልል ያስገባውን የሀገር መከላከያ ሰራዊት ከክልሉ እንዲያስወጣ ጠይቀዋል። ምንም እንኳን መንግስት በክልሉ እየወሰደ ያለው እርምጃ ህግ የማስከበር እንደሆነ ቢገልጽም የአማራ ክልል ምክር ቤት አባል የሆኑ የአብን ተመራጮች ግን እርምጃው ህግን የተከተለ አይደለም ሲሉ ተቃውመዋል። የፌዴራል መንግስት የመከላከያ ሰራዊቱን ወደ ክልሉ ያስገባው የአማራ ክልል ምክር ቤት እገዛውን ሳይጠይቅ በመሆኑ ይህም እርምጃውን ህገ ወጥ እንደሚያደርገው አስረድተዋል። ይልቁንም እየተወሰደ ያለው እርምጃ በክልሉ ላይ የተከፈተ ጦርነት ነው ማለታቸውን መዘገባችን ይታወሳል።